በዘንድሮ ምርጫ ህውሃት ኢህአደግን ወክለው በመቀሌ የምርጫ ክልል ከሚወዳደሩት ከዶክተር አዲስ ዓለም ባሌማ ጋር ያደረግነውን ሰፊ ቃለምልልስ በትናንትናው ምሽት ፕሮግራማችን ያቀረብነው የመቀሌው ዘጋቢያችን ግርማይ ገብሩ ለምሽቱ ደግሞ በዚያው የመቀሌ ከተማ የምርጫ ክልል የተቃዋሚውን አረና ትግራይን ወክለው ከሚወዳደሩት አቶ ገብሩ አስራት ጋር ያደረገውን ቃለምልልስ ይዞ ቀርቧል። አቶ ግብሩ አስራት የዘንድሮ ምርጫ ቀዝቀዝ ብለዋል የሚሉ ሰዎች አሉ። እንዴት ነው የምርጫ ሁኔታው? ሂደቱን እንዴት ይገመግሙታል? የዘንድሮ ምርጫ ቀዝቃዛ ነው አልለውም። በተለይ መድረክ የሚያደርጋቸው እንቅስቃሴዎች በጣም አመርቂና ሰፊ ናቸው። እንግዲህ መድረክ በኦሮሚያ የተንቀሳቀሰ ነው ያለው። እዛ በአንድ ስብሰባ እየተሰበሰበ ያለው ህዝብ ማየት እስከ ሰላሳ ሺህም ከዛም በላይ የተሰበሰበ ነው ያለው። ይሄን ማየት ይቻላል። በደቡብም እንደዛ ነው። በትግራይም በብዙ መንገዶች ቅስቀሳ እያካሄድ ነው። ስብሰባዎች ያካሄደናል ሶስት ቦታ ላይ ከዛም በላይ በመኪና እየቀሰቀስ ነው ያለ ነው። ፖስተርም ክርክሩም የሁሉ ደምረን ስናየው እንዲያውም በህዝቡ በኩል ያለው ከአሁን በፊት ከነበረው የበለጠ ተነሳሽነት ያለበትና ለመምረጥም ፍላጎት እያሳየ ያለበት ሁኔታ ነው ያለውና ከድሮው የቀዘቀዘ ነው ለማለት ያስቸግረኛል። አቶ ገብረው አስራት በቅርቡ በጻፉት መጽሐፍ የአቤታዊ ዲሞክራሲ ስርዓት ባህሪያትን ሲጠቅሱ፣ በተለይ ደግሞ በኢትዮጵያ የፖለቲካ ሂደት ውስጥ በተቃዋሚው ጎራም ሆነው ሲያዩት የፖለቲካ ምህዳሩ በጣም የተበላሸ እንደሆነ፣ ለምርጫም ብዙ የተመቻቸው ሁኔታ እንደሌለ ጠቅሰው ነበርና ለምንድን ነው እየተወዳደሩ ያሉት የሚለውን ጥያቄ ያነሳሉ። አንዳንድ ሰዎች ካሉት የግል አመለካከት አንጻር ሲነሳ በኢትዮጵያ ውስጥ በተለይ አሁን አሁን የፖለቲካ ምህዳሩ እጅግ እየጠበበ እየሄደበት ያለ ሁኔታ ነው ያለው። እዛ መጽሐፍ ካስቀመጥኩትም በላይ በተወዳዳሪዎች በሕዝቡም በመራጭ ላይ እየደረሰ ያለው ግፍ፣ ወከባ እጅግ ከፍተኛ ነው። ግን በህግ ደረጃ ምርጫ ይቻላል እስከተባለ ድረስ ጠንካራ ሐሳብ፣ ጠንካራ መርህ ይዞ ሚዛኑን መቀየር ይቻላል የሚል አቋም ስላለን በዚህ ምርጫ መሳተፍ ተገቢ ነው የሚል አስተያየት አለን። ምክንያቱም ምርጫ የፖለቲካ ተወዳዳሪዎች ጉዳይ አይደለም፣ የህዝቡም ጉዳይ ነው። እጅግ የተማረረ ህዝብ፣ ጭቆና የበዛበት ህዝብ ሚዛኑንም ሊቀይር ይችላል፣ ኮረጆንም ሊጠብቅ ይችላል፣ ነቅቶም ሊሳተፍ ይችላል። እንግዲህ ይሄ በአፈና በጭቆና በሌሎችም አግባቦች በእስር ሊገታ ስለማይችል ይሄን የህዝቡን ፍላጎት ለማሟላት ነው በምርጫ እየተሳተፍን ያለ ነው እና የሚደርሰውን በደል ጭቆና በመቋቋም እንደ አማራጭ ተወዳዳሪ ለህዝቡ ቅርብ ያለው ዶክተር አዲስ አለም ባሌማ የድርጅታቸውንም አቋም ሲገልጹ የተቃዋሚ ፓርቲዎች አማራጭ ሀሳብ የላቸውም የሚል ነበር። አጽንኦት ሰጥተው የሚጠቅሱት ተቃዋሚ ድርጅቶች አማራጭ ሀሳብ ሳይኖራቸው ህዝቡ በምን ምክንያት ነው ሊመጣቸው የሚችለው የሚል ነው የድርጅታቸውንም እምነት መሆኑን ሲጠቅሱ የነበሩትና እስኪ ለመሆኑ አረና ይዞት የተነሳ አማራጭ ምንድን ነው? ከህወሀት ጋር ተወዳድሮ ህዝቡ አረናን ይሻለኛል የሚልበት ምክንያት ምን አለ? እስኪ ህን ጥቀሱልኝ። በጣም ጥሩ። እኛ በመሰረቱ ከገዢ ፓርቲ የሚለዩን የፖለቲካ አቋሞች አሉን። ለምሳሌ የመሬት ጉዳይ አለ። መሬት የህዝብ እና የመንግስት ነው የሚለው የኢህአደግ አቋም ትክክል አይደለም። መሬት የህዝብ ነው የሚል አቋም አለን። መሬት የመንግስት ነው ማለት የካድሬ የሹመኛ፣ የአስተዳዳሪ ለሙስናም የሚያጋልጥ ጉዳይ ስለሆነ መሬት የህዝብ መሆን አለበት እንጂ የመንግስት መሆን ያለበት የሚል አንዱ አቋማችን ነው። ይሄን ያውቁታል። ሁለተኛው የሊዝ ጉዳይም አንዱ ትልቁ ጉዳይ ነው። ነባር የመሬት ይዞታ ወደ ሊዝ አዛውራል። ይሄ የኢህአደግ አቋም ነው። እኛ የሊዝ ጉዳይ እንደነበረበት ዜጎች በከተማ ያላቸው ቤትና መሬት የራሳቸው መሆን ያለበት እንጂ መሬቱም ቤቱም መንግስት ማስተዳደር የለበትም የሚል አቋም አለን። ስለሆነም ይሄ የነባር ይዞታ እንዳለ ይሆናል፣ ወደ ሊዝም አይዛወርም፣ የሊዙም አዋጅና ፖሊሲ እንቃወማለን። ይሄም አቋም ነው። ሌላም አሁን አሁን ኢህአደግ ሄዶ ሄዶ በተለይ በትግራይ እንደ ደርግ ቤት የተቆጣጠረ ነው። የአንድ ሰው ቤት ራሱ በስምምነት ሊያከራይ አይችልም። መንግስት ነው የሚተምነው። ስለዚህ ቤትንም ተቆጣጥሯል፣ መሬትንም ተቆጣጥሯል። አረና መድረክ ግን ይሄን ያስቀራል የሚልም እምነት አለን። በትምህርት በኩል አሁን ትምህርት የሚሆን ሌሎች ማህበራዊ እንቅስቃሴዎች በኢህአደግ በፖለቲካ የተቃኙ ናቸው። የፖለቲካ ጣልቃ በትምህርት ጥራቱን አበላሽቶታል። በማንኛውም የመንግስት ስራ የህወሀት ኢህአደግ ጣልቃ ገብነት የሚሰጠውን አገልግሎት ደካማ እንዲሆን፣ ለሙስና እንዲጋለጥ፣ ተጠያቂነት እንዳይኖር አድርጎ ስላለ ይሄንም እናስወግዳለን እንላለን። ከፖለቲካው አንጻርም መሰረታዊ የሆነ የህዝቡን ነጻነት፣ መልካም አስተዳደር የሚያሰፍኑ አማራጮች አሉን። በእኛ አስተያየት ኢህአደግ እየተከተለው ያለው የፖለቲካ አቅጣጫ በመሰረቱ ለሙስና የተጋለጠ ነው የሚል አቋም ነው። ያለ ሙያን መሰረት አድርገው ሊወስኑ አይችሉም። ስለሆነም ትምህርት ቤትም ስናየው አስተማሪው ከዳይሬክተሩ እስከ ዩኒት ሊደር፣ በግብርና የሚሰራው ሰው የፖለቲካ አባል ነው። ስለዚህ ሁሉንም ተቋም ተቆጣጥሮ ተቋማዊ የሆነ ሙስናን እያስከተለ ያለ ስለሆነ መድረክ ከተመረጠ የመድረክ አማራጭ እነዚህ ተቋማት ከፖለቲካው ጠልቀ ገብነት ነፃ ይሆናሉ የሚል አቋም አለን። ሌላው ደግሞ ትልቁ መሰረት ዲሞክራሲ እንዲኖር መሰረት የሚሆኑ ሁለት ወሳኝ ጉዳዮች አሉ። አንዱ የሚዲያ ጉዳይ ነው። ሌላው የሲቪል ማህበረሰብ ጉዳይ ነው። እኛ ከተመረጠ ነፃና ህያው የሆኑ የግል ሚዲያዎች ይኖራሉ የሚል እንዳማራጭ አስቀምጠናል። ሲቪል ማህበረሰብም እንዲሁ በነፃነት መደራጀት አለበት የሚል አቋም አለን። ዜጎች የመንግስትን ጫና ለመቋቋም ይችሉ ዘንድ በነፃነት መደራጀት አለባቸው። ሲቪል ማህበረሰብ ፖሊሱ ገለተኛ ሆኖ እንዲሄድ አቃቢ ሕግ ገለተኛ ሆኖ እንዲቋቋም ፍርድ ቤት ገለተኛ ሆኖ እንዲቋቋም እናደርጋለን። አሁን ግን ኢህአዴግ እነዚህ ለአፈና እየተጠቀመባቸው ነው ያለው የሚል አቋም አለና እነዚህ ነፃ እናደርጋለን ህብረተሰቡንም አንድ ለአምስትና ኔትወርክ በሚል ያደራጀው ይሄ የስለላ ማዋቅር ነው። ይሄ የዜጎችን ነፃነት የሚነፍግ ነው የሚላለን። በኢኮኖሚው አንፃርም ገበሬው ነፃ ሆኖ የምርት ሂደቱን እንዲያካሄድ፣ ነጋዴው ነፃ ሆኖ የንግድ ስራውን እንዲያካሄድ ለምሳሌ የማዳበሪያ ግዢ የምርጥ ዘር ግዢ ባስገዳጅ እየተካሄደ ነው ያለው። ህዝቡ ተበድሮም ንብረቱም ሽጦ እንዲገዛ እየተገደደ ነው ያለው። ገበሬው በዚህ በጣም አማሯል። እኛ ነፃ እናደርገዋለን። በነፃ ገበያ ይሄዳል ይሄም የሚል አቋም አለን። እና እነዚህ እና ሌሎችም በርካታ አቋሞች አሉ። የአልጀርስ ስምምነት የኢትዮጵያን ጥቅምና ሉዓላዊነት ስለማያስከብር ይሄም መሰረዝ አለበት የሚል አቋም አለን። ኢትዮጵያ የባህር በር ማግኘት አለባት የሚል አቋም አለን። ይሄ ውሃት በጣም አይወደውም፣ አይቀበለውም። ስለዚህ እንደዚህ ያሉ መሰረታዊ የሆኑ አቋሞች አሉን። ይሄ ኢህአዴግም ያውቀዋል፣ ውሃትም ያውቀዋል። ግን ሆን ብለው አቋም የላቸው የሚለሉ እና ይሄ እንግዲህ የተጻፈ ስልሳ ስድስት ገጽ ያለው መርሃ ግብር አለን ለምርጫውም፣ ላሁኑ 43 ገጽ የሆነ ምርጫ ያዘ አማራጭ አለና፣ ይሄ ችግር የለብንም እንዲያውም ጠርተው ህዝቡን ነጻ ሊያወጡ የሚችሉ አቋሞች አሉ። すご,ごい